Be not B -O Salam. ጤና ስጥልኝ እንደምናምሽታችኋል፣ የተከበራችሁ አድማጮቻችን፣ የእሁድ ምሽት የጋቢና ቬ የጥቅምት 28 2014 ዓ ም መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ካቀናባሪያችን ኤልያስ አስማረ ጋር አብሬም ዘልቅ ይሆናል። ለዛሬ ልክ በእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ሁለት መሰናዶዎች መራርጠን ዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከረዳት ፕሮፌሰር ዶክተር መቅደስ ዳባ ጋር ያለንን ቆይታ ነው። ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የማህጸንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህጸን ሐኪሞች ማህበር ፕሬዝዳንትና የሁለት ልጆች እናት ሲሆኑ በቅርቡ ዓለም አቀፍ የጽንስና የማህጸን ፌዴሬሽን በዓለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል በጎርጎሮሳውያኑ ሀያ ሀያ አንድ አመተ ምህረት ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማ ወስደዋል። ከዶክተር መቅደስ ጋር ቆይታ አድርጌ ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ቆይታችን ጀምራል። ሕክምና ከመግባት በፊት የአስፎልተክስ ትምህርት እስከምጨርስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ሕክምና ትምህርት ከገባውን በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል ይርስ የምንለው ስንሄድ በምናይበት ጊዜ እያጋጠመኝ በወል በማዋለጃ ና በማህፀንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በመሆኑ ሀገሬ ውስጥ ስንት የማህፀንና ጽንስ ሐኪም አለ የሁሉ እናት አለ የሁሉ ወጣት አለ የሁሉ ሴት አለ እና ምንድን ነው ስንት ነው ያለው? ጊዜ ጠየቅኩኝና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺ ራሱ አይሞላም። የኢትዮጵያ ውስጥ ያለ የማጸና ጽንሳችን ቁጥር በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደ ሌላው አይነት ህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ፣ ጥያቄያቸውን በደንብ ሰምተሽ፣ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ በተለይ ከጽንሱ ውጭ የማህፀን ህክምናው ላይ በተለይ ጣቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት ድረን ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል። ጊዜ በራሴ ማሰብ ጀመርኩኝና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታየው ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ይላል። ከዛ በኋላ ደግሞ ተምረው በሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት በተለይ በስነቷ ዙሪያ ላይ ያላቸውን እራሳቸውን መቻል የሚችሉበትን ነገር ማስተማር መመካከል በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው። አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትን ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህጸኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው። ና የእርስዎ የሙያ ጉዞ ምን ይመስላል? የኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለም ራሱ የሰራሁት በዛ ክፍል ውስጥ ነበር። ለሁለት አመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደ ዚሁ ትምህርት ዘርፍ ከገባው በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ፤ ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ፆታዊ ጥቃቶች ምኖች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበር እና በዛ ምክንያት ከሬዚደንት ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከእኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣሁ በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ከሚል ሆስፒታል ውስጥ ለትንሽ ጊዜ አገልግዜ ያለው በቤተሰብ መምሪያ አገልግሎት ከመነሳ ቤት ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ስሆነ ማለት በተጨማሪ ደግሞ በተለይ የፓብሊክ ሄልት ላይ ያለውን ሰብ ስፔሻሊቲ ማስተር ሴንተር ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም በዚህ ነገሮች ላይ የአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ። ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጃው የምሰራበት ነገር ምንድን ነው? የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልድ አለ። በዛም ነው ባለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ ዓመት ከዛ ቦታ ላይ ሆኜ እንደ ፖስትዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች ሁለት ሺ ሀያ አመተ ምህረት ጀምሮ የኢትዮጵያ ማጸናቅን ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ያለሁት። እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞው ፈታኝ አድርጓል የሚሉት ነገር ምንድን ነው? በተለይ እንደ ባለሙያ ብዙውን ትንሽ ከባድ የሚያደርገው ለምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ ሀያ አመት ምናምን የተተዉ መሳሪያዎችን ስ ልንጠቀም እንችላለን ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል። ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማጸናጥንት ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጅ እንደሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን ብዙ ጊዜ እንደውም የእናቶች ጤናና በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለንና ሁሉም ሰው በዛ ውስጥ በጣም በተሰብንም የመጣችውንም ሴት ሁሉም አስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድነው ቀጥዬ ማገኘው የማገኘው ክፍያ ይህን ያህል አይደለም ለምን እንደዚህ አይነት አስጨናቂ ሙያ ውስጥ ትሰራለው የሚሉ ነገሮች መምጣት ጀምረዋል። እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰሆ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንከሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንግ አውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ሲሉ አይ ቆይ እስቲ ገሌ ወስንልኝ፣ ገሌ እንደዚህ በል ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ብዙ ያስፈልገናል። ማለት ያ ደግሞ ከትምህርት ቤት ከቤት ከቤተሰብ ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል አራት ዓመት ሰወሰብ ስፔሻሊቲ በተለይ እንደ ሴት እዚህ ያው ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች። እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለሱ ጥቂት ነገር ቢሉኝ። የዚህ የዓለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በአስራ ዘጠኝ ዘጠና ሰባት ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም ድለኛ ነኝ ብዬ ማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በሁለት ሺ ሶስት የዶክተር ካትሪን ሐምሊን ነበረች ተሸላሚ የነበረች ኢትዮጵያ ወክላ እንደ ኢትዮጵያ። እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል እና እግዚአብሔር ፈቅዶ በሁለት ሺ ሀያ አንድ ደግሞ እኔም ያንን ሽልማት ከተቀላቀሉ በአለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ ውስጥ መጀመሪያ ሎሚኔት ላደረጉኝ ከዛ በኋላ ደግሞ ታሸንፍ እንኳን ደስ አለሽ ያለኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁ። ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የሀያ ሀያ አንድ የፊጎ ሀያ ሀያ አንድ ተሸላሚ እንደመሆኔ የሁላችሁን ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ይፈልጋለሁ። እሺ፣ ዶክተር አሜሪካ ድምጽ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ እንኳን አበደስ አለን ይህ እጅግ አድርጌ አመሰግናለን። 今你 ካሪና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። ተከታዩ ዘገባ ደግሞ ከአይቲ ስፔሻሊስቷ ጽጌ ጥበቡ ጋር ያስተዋውቀናል። ጽጌ ጥበቡ ራዕይ የህጻናት መርጃ የተሰኘ ተቋም ስራ ስትሆን የልዩ ፍላጎት ላላቸው ልጆች በኮምፒውተር የኮዲንግ ስልጠና ትሰጣለች። በዚህ ዙሪያ ስመኝሽ የቆየ ያሰናዳችው ዘገባ ቀጥሎ ይቀርባል። ራዕይ የህጻናት መርጃ ድርጅት የዛሬ ሰባት ዓመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸው እና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ። ልጆቹ ያው ለትምህርት ኤክስፖስ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜያቸው ከአስር እስከ ሀያ አንድ ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው። በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች ምንድነው የሚያደርጓቸው አንዳንዶቹ ደና የሆኑትን ይደባልቋቸዋል ምንም እንደዚህ ችግር ያለባቸውን ብቻቸውን አስቀምጠዋቸው ምን ነበር የሚያደርጓቸው ከአንድ እስከ ሶስት ያስቀምጧቸው ነው መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም ይሄ የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜይ ቢ ሁለት ተማሪ ሶስት ተማሪ ነበር እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይህንን ማድረግ ከቻሉ ለምንድን ነው የማይመጡት ሲባል በጣም የሚገርመው አይዶንኖ ኮንስኳንስ ሲሆን፣ አንዳንድ ጊዜ እነዚህ ልጆች በጣም ብዙ ድሃ ቤተሰቦቻቸው ድሃዎች ናቸው። ሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውም። ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡ። የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ የህፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ አስራ ሰባት ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ ዓመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር። እነዚህ ልጆች ዛሬ አሁን ባለፈው ሄጄ የነበረ ኤፕሪል ላይ ና ወደ ሀያ አምስት እስካርፎችን ነው የሰሩት። እስካርፎቹ በጣም የሚያምሩ አብዛኞቹን ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን። ኖቨምበር ሀያ ላይ ጋላ አለን የምናዘጋጀው፣ እዛ ላይ ለሰው የምናሳየው። ሀያ አምስት እስካርፎችን ሰርተው ብዙዎቹ ተሸጠዋል እና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብለው ቤት ውስጥ ተደብቀው ተስፋ ያጡትን ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው። ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ሕጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነፃ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች። እኔ ሲሄድ የማስተምራቸው ስፔሻል ኔድ ያላቸው እና የሌላቸው ልጆች ተደባልቀው ነው የሚማሩት። እና ሁልጊዜ ፕሮግራሙ አስር ሳምንት ነው እና እኔ አስር ሳምንት አስተምሬ ስጨርስ እነዛ ስፔሻል ኔድ ያላቸው ልጆች ከስፔሻል ኔድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኛለ በቃ ይሄንን ለምን የኢትዮጵያ ኮሚኒቲ ያሉትን ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው። ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የሀያ ሶስት ዓመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም እውቀት ያልነበራትን የኮዲንግ ትምህርት በአጭር ሳምንት አጠናቃ ሶስት የኮምፒውተር ጌሞችን ሰርታለች። ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን እፈጥራለሁ። በጣም ቀላል ነበር። የሚገርምሽ አንድ ሊዲያ የምትባል ሚት በጣም በጣምበጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ። አሁን ለሰርቲፊኬት እየተዘጋጀች ነው ስፔሻል ሜዲስ ና ሽኔቨር ኮምፒተር ነካ ኮዲንግ ተምራን ታቀም ግን ብዙዎቹ አሉ እንደሱ ና ስለዚህ፣ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ፣ ምንድን ያደረግነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን፣ በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹን ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ። የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም፣ ባየችው ውጤት ግን እጅግ ደስተኛ ናት። በእውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድለን ያሰብኩት ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ። ምናልባት እንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው። ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186 ሺ ብር በማሰባሰብ 16 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች ሰባት ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ። አሁን ቴክኖሎጂ ነው። የቴክኖሎጂ ዘመን ነ እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው እራሱን ችሎ ይኖራል ማለት ነው። ለተሰጠው ጊዜ የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ሕጻናት የራሳቸው ልዩ ተሰጥኦ ያላቸው፣ በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። So let's disaster አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ጥቅምት 28 2014 ዓ ም መሰናዷችንን እዚህ ላይ ፈጸምን። ኤደን ገረሞ ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንገናኝ። ያለን በዚሁ እንሰናበታለን። ደናደሩ thank you